ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 2 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 2 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ አድማጮቻችን፣ አስተናጋጆቻችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭን ዛሬ ረቡዕ በዋይት ሃውስ ተቀብለው አነጋገሩ። ዋሽንግተን ባለፈው እሳቸው ሞስኮ ላይ በበርካታ የተለያዩ ጉዳዮች ዙሪያ ባስተናገዱት ውይይት የጀመርነውን የሐሳብ ልውውጥ እንድንቀጥል ወደ ዋሽንግተን በመምጣታቸው አመሰግናቸዋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሩሲያውን አቻቸውን በቢሮአቸው በተቀበሉበት ወቅት የተናገሩት ነው። በዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው አዲሱ ሁለቱም የዩናይትድ ስቴትስ ዜና የዜናችን ርዕሶች ናቸው። ወደ አፍሪካ ብመጣ ማዕከላዊ አፍሪካ ሪፐብሊክ ውስጥ የሚገኙ አራት የሰላም ጠባቂ ወታደሮች መገደላቸውን እናገኛለን። ሌሎቹ ቀደም ሲል ለቅምሻ ያሰማናቸው ናቸው። ሌሎችም ዜና አሉ። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። ቀደም ሲል እንደገለጽነው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ዋይት ሀውስ ተገናኝተው መወያየታቸው ተገልጧል። የሁለቱ የፊት ለፊት ግንኙነት በተለይም ሚስተር ትራምፕ ባለፈው ጥር ስልጣን ከያዙ ወዲህ ለመጀመሪያ ጊዜ ሲሆን ላቭሮቭ ወደ ዋይት ሀውስ የገቡት ጋዜጠኞች በማየዋቸው ቢሮ በኩል እንደሆነም ተገልጧል። ከግንኙነቱ በኋላ ግን ትራምፕ ጥሩ ውይይት ነበረን ብለዋል። ሁለቱ ውይይት ይበልጥ የሁለቱ ውይይት ይበልጥ ያመዘነው በሶሪያ ሊመሰረት ስለታቀደው ነጻ ቀጣና ጉዳይ እንደሆነም ተመልክቷል። እናም ሁለቱም እቅዱ ላይ አጠቃላይ የሆነ ስምምነት እንዳላቸው ነው የተነገረው። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን የሩሲያ አቻቸውን ሰርጌይ ላቭሮቭን በመስሪያ ቤታቸው ተቀብለው ዛሬ አነጋግረዋል። የሁለቱ ውይይት ትኩረት አገሮቻቸው በሶሪያ እና በዩክራይን ላይ ባሏቸው ልዩነቶች ያተኮረ እንደሆነም ተገልጧል። ላቭሮቭ እንደ አውሮፓ አቆጣጠር በ2013 ወዲህ ወደ ዋሽንግተን ሲመጡ እና አሁን ሲጎበኙ ይሄ አሁኑ የመጀመሪያ እንደሆነ ይታወቃል። ከ2013 ወዲያ ዛሬ ወይም አሁን ነው የመጡት ማለት ነው። ባለፈው ወር ሁለቱ ውጭ ጉዳይ ሚኒስትሮች ሞስኮ ውስጥ መገናኘታቸው የሚታወ ሲሆን ያም የሶሪያ ኃይሎች ሕጻናትን ጨምሮ አያሌ ሲቪሎችን በኬሚካል ጦር መሳሪያ በማጥቃታቸው ዩናይትድ ስቴትስ የሶሪያውን አየር ማረፊያ በቦምብ ከደበደበች በኋላ መሆኑ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ምርመራ ቢሮ በምሕፃር ኤፍ ቢ አይ ነው የሚባለው፣ ዳይሬክተሩን ጄምስ ኮሜን ለማባረር የወሰኑት በራሳቸው ቃላት መስሪያ ቤቱን በተሳካ ሁኔታ ለመምራት ባለመቻላቸው እንደሆነ ተናግረዋል። ትራምፕ ይህንን የዋሽንግተንን የፖለቲካ መንደር ሁሉ ያስደነገጠ የትናንት ምሽት ድንገተኛ እርምጃቸውን ለኮሜ በደብዳቤ ያሳወቋቸው መሆናቸውን ገልጸዋል። የሪቻርድ ግሪን ዘገባለ ሰሎሞን ክፍሌ ያቀርበዋል። ትራምፕ ለውሳኔያቸው መሠረት የሆኗቸው ጠቅላይ አቃቤ ሕጉ ጄፍ ሴሽንስና ምክትላቸው ሮድ ሮዘንስቲን በቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የኢሜይል አጠቃቀም የተያዘውን ምርመራ በሚገባ መምራት ባለመቻላቸው ከሥልጣናቸው እንዲባረሩ በተናጠል ያቀረቡላቸው ደብዳቤዎች መሆናቸውን አስረድተዋል። በሴነተር ቻክ ሹመር የሚመሩት የዲሞክራቲክ ፓርቲው ሕግ አርቃቂዎች ግን ጄምስ ኮሚ የተባረሩት ቢሮ በሩሲያና በትራምፕ አስመራጭ ዘመቻ አስተባባሪዎች መካከል ግንኙነት ስለ መኖሩ የያዘውን ጥረት ለማስተጓጎል ሲባል ነው ሲሉ በምሬት መልሰዋል። ሴነተር ቻክ ሹመር We know the House is investigating Russian interference in our elections that benefited the Trump. ምክር ቤቱ የትራምፕን የምረጡኝ ዘመቻ የረዳ የሩሲያ ጣልቃ ገብነት መኖሩን እየመረመረ እንደሆነ እናውቃለን። የሕግ መወሰኛው ምክር ቤትም ምርመራ እያካሄደ መሆኑን እንገነዘባለን። የፌዴራሉ ምርመራ ቢሮ ኤፍ ቢአይም በትራምፕ ዘመቻ አስተባባሪዎችና በሩሲያ መካከል የሚስጥር ግንኙነት ካለ ምርመራ መያዙን እንረዳለን። እነዚህ ሁሉ ከባድ የሕግ ጥሰቶች ናቸው። እና እነዚህ ሁሉ ምርመራዎች ወደ ፕሬዚደንቱ እየተቃረቡ በመሆናቸው ይሆን ኮሜ የተባረሩት? ሴናተር ሹመር አክለው የፍትህ ሚኒስቴር በሩሲያና ትራምፕ ዘመቻ አስተባባሪዎች መካከል አለ የሚባለውን ግንኙነት ለመመርመር የተጀመሩ ሂደቶችን ለማስቀጠል ልዩ ሕግ አስከባሪ እንዲሰይም ጥሪ አቅርበዋል። ኮሚ ከሥልጣን የመባረራቸውን ዜና ከቴሌቪዥን የሰሙት ሎስ አንጀለስ፣ ካሊፎርኒያ ውስጥ ለኤፍቢአይ ሠራተኞች ቡድን ንግግር እያደረጉ ባሉበት ወቅት ነው። ከጥቂት ሰዓታት በኋላ በሞተር ቢስክሌተኞች ታጅበው ወደ አቅራቢያው አውሮፕላን ማረፊያ ከተሸኙ በኋላ ወደ ዋሽንግተን ተመልሰዋል። አንዳንድ ዲሞክራት የምክር ቤት አባላት ይህን የትራምፕ እርምጃ ኒክሶንያን ብለውታል፣ በ1970ዎቹ ዓመታት በተፈጠረው የዎተርጌት ቅሌት ፕሬዝደንት ሪቻርድ ኒክሰን ይመረምሯቸው የነበሩ ባለሥልጣናትን ከሥራ ካባረሩበት ውሳኔ ጋር በማመሳሰል የደቡብ ኮሪያን ፕሬዚዳንታዊ ምርጫ ከፍተኛ የድምፅ ልዩነት ባለ ሁኔታ ያሸነፉት ሙንጄይን ቃለ መሐላ ፈጸሙ። ይህ ድል በአገሪቱ ታሪክ ያልነበረ መሆኑም ተመልክቷል። የአሁኑ ፕሬዚዳንታዊ ምርጫ የተካሄደው የቀድሞዋ ፕሬዚዳንት ፓርክ ጂሃይን ከቤተሰብ ጋር በተያያዘና ከ69 ሚሊዮን ዶላር በላይ በሆነ ሙስና ተዘፍቀው በመገኘታቸው ከስልጣን እንዲባረሩ በመደረጉ መሆኑም ታውቋል። ከዲሞክራቲክ ፓርቲው የተመረጡት አዲሱ ፕሬዚዳንት ሙን ቃለ መሐላውም በተካሄደበት በብሔራዊ ምክር ቤት ዛሬ ረቡዕ ባሰሙት ንግግር ሙስናን በማጥፋት ምሳሌ መሆን እሻለሁ ብለዋል። ንጹህ ፕሬዚዳንት ሆኜ ለመምራት እፈልጋለሁ ያሉት ሙን የቃለ መሐላው ስነ ስርዓት ወደሚካሄድበት ወደዚህ አዳራሽ ባዶ እጄን እንደመጣ ሁሉ ስልጣኔ ሲያበቃም ባዶ እጄን መውጣት ነው የምፈልገው ብለዋል። የአገሪቱን ደህንነትና ከሰሜኑ ጋር ያለውን ግንኙነት በተመለከተም እንዲህ ብለዋል። ብሔራዊ ደህንነታችንን በተመለከተ ያለውን ቀውስ በተቻለ ፍጥነት መፍትሄ እሰጣለሁ። በኮሪያ ልሳነ ምድር አካባቢም ሰላምን ለማስፈን የተቻለኝን ሁሉ አደርጋለሁ። ካስፈለገም ወደ ዋሽንግተን አሁኑኑ መሄድ እችላለሁ። ቤጂንግንና ቶኪዮንም ለመጎብኘት እችላለሁ። የሚቻል ከሆነ ደግሞ ወደ ፒዮንግያንግ ሄጄ በባሕረ ገብ መሬቱ አካባቢ ፍጹም ሰላም እንዲመሠረት እጥራለሁ። ሙን ከዚህ ቀደምም እንደ አውሮፓ አቆጣጠር በ2012 ለፕሬዝዳንትነት ተወዳድረው በጠባብ ልዩነት ማሸነፋቸው አይዘነጋም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ አፍሪካ ዜናዎች እንመልሳለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማዕከላዊ አፍሪካ ሪፐብሊክ ውስጥ በአራት ሰላም ጠባቂ ወታደሮች ላይ የተፈጸመውን ግድያ አወገዙ። ግድያው የተፈጸመው ሰላም አስከባሪዎቹ በነበሩበት ተሽከርካሪ ላይ አንታይ ባላካ ወይም ጸረ ቆንጨራ የሚባሉት ታጣቂ አማጺያን በጣሉት አደጋ እንደሆነ ተጠቁመዋል። ማዕከላዊ አፍሪካ ሪፐብሊክ ውስጥ የሚገኘው የተባበሩት መንግስታት ድርጅት ተልእኮ ትናንት ባወጣው መግለጫ የአንዱን ሰላም አስከባሪ ወታደር መገደል አረጋግጦ ከዚህ ቀደም የደረሱበት ሳይታወቅ የቆየ ሦስት ወታደሮች አስከሬኖችም መገኘታቸውን አክሎ አመልክቷል። ጥቃቱ የተፈጸመው ከማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጊ 47 ኪሎ ሜትር ርቃ ባለችው ዮጎፎንጎ መንደር ውስጥ መሆኑም ታውቋል። የሀገሪቱ የፍትሕ ሥርዓት በአንዳች ውጥረት ውስጥ እንዳለ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዲዩአሪች ትናንት ማክሰኞ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ መንግስት የሙስና አሰራርን በመጥቀስ ለኬንያ የጤና ጥበቃ ሚኒስቴር የሚሰጠውን የ21 ሚሊዮን ዶላር እርዳታ እንደሚያቆም ካስታወቀ ወዲህ የኬንያ ባለሥልጣናት ጉዳዩን ለማጣራትና መስፈርቶቹን ለማሟላት አሜሪካውያን ዲፕሎማቶችን እያነጋገሩ ነው። ዘገባው ከናይሮቢ ራይል ኦምቦር ነው። ሄኖክ ሰማግዜር ያቀርበዋል። የኬንያ መንግሥት በእርዳታው መቋረጥ የሚፈጠሩ ክፍተቶችን እንደሚሞላ ለዜጎች ለማረጋገጥ እየጣረ ነው። ኤሪክ ኪራይቴ የመንግስቱ ቃል አቀባይ ናቸው። ተጽዕኖ የሚደርስባቸው የጤና አገልግሎቶች አይኖሩም። በጀቱን አስተካክለን በዩናይትድ ስቴትስ መንግሥት ውሳኔ የሚኖሩ ክፍተቶችን እንሞላለን። የኬንያ መንግሥት ከዩናይትድ ስቴትስ ዲፕሎማቶች ጋር ውይይት እያደረገ መሆኑንና የተቀመጡ መስፈርቶችን ለማሟላት እንደሚጥርም ኪራይቴ ጨምረው ተናግረዋል። በናይሮቢ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የተቋረጠው እርዳታ የኬንያውያንን ሕይወት ለማዳን የሚሠሩ የጤና አገልግሎቶችና የመድኃኒት አቅርቦቶችን አይመለከትም ብሏል። የዩናይትድ ስቴትስ መንግሥት በየዓመቱ ለኬንያ የጤና ዘርፍ 650 ሚሊዮን ዶላርስ ይሰጣል። በኤምባሲው መግለጫ ከዚህ ጠቀም ያለ ገንዘብ የተቋረጠው እርዳታ 21 ሚሊዮን ዶላርስ መሆኑን ጠቅሷል። በኬንያ የጤና ጥበቃ መስሪያ ቤት ታየ ስለተባለው የሙስና አሰራርም ከሀገሪቱ መንግስት ጋር ሁኔታዎችን ለማሻሻልና ተጠያቂነትን ለመጨመር አብሮ እንደሚሰራ የአሜሪካ ኤምባሲ አስታውቋል። በመጨረሻም ዜና ረፍታለን። በአዲስ አበባ ዩኒቨርሲቲ መምህር የነበሩት የመብቶች መከበር ተሟጋች የፖለቲካና የማኅበራዊ ጉዳዮች ሐያሲው አቶ ፈቃደ ሸዋቀና ትናንት አርፈዋል። አቶ ፈቃደ ሸዋቀና ሲልቨር ስፕሪንግ ዩናይትድ ስቴትስ ውስጥ በሕክምና ሲረዱ ቆይተው በተወለዱ በስድሳ አንድ ዓመታቸው ነው ከዚህ ዓለም በሞት የተለዩት። አቶ ፈቃደ ሸዋቀና በስደት አሜሪካ እንደገቡ ሜሪላንድ በሚገኘው ሜሪላንድ ዩኒቨርሲቲ ውስጥ ለአጭር ጊዜ ከሰሩ በኋላ ሳይንቲፊክ ከንሰልቲንግ ግሩፕ የሚባል ወይም የሳይንሳዊ ጉዳዮች አማካሪ ቡድን አባል ሆነው በዩናይትድ ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት ውስጥ በምርምርና ጥናት ረዳትነት አገልግለዋል። ላለፉት 24 ዓመታት በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያን በሚያደርጓቸው የተለያዩ ፖለቲካዊና ማህበራዊ እንቅስቃሴዎች በስፋት የሚታወቁት አቶ ፈቃደ ሸዋቀና በሂሶችና በትችቶቻቸው በጽሁፎቻቸውና በመገናኛ ብዙሃን ተሳትፏቸውም ጠንካራና ሚዛናዊ ነበሩ ሲሉ የሚያውቋቸው ይናገሩላቸዋል። ከአባታቸው ከባላምባራስ ሸዋቅና ተክለ ሃይማኖትና ከእናታቸው ከወይዘሮ ማሚቴ የወልደ ጻዲቅ በ1955 ዓ ም ደብረሲና ከተማ ላይ የተወለዱት አቶ ፈቃደ ሸዋቅና የአንደኛ ደረጃ ትምህርታቸውን በሸዋ ጠቅላይ ግዛት አርማንያ ከተማ የሁለተኛ ደረጃ ትምህርታቸውን ደግሞ በሞላሌና በደብረ ብርሃን ኃይለማርያም ማሞ ትምህርት ቤቶች ተከታትለዋል። ከአዲስ አበባ ዩኒቨርሲቲ በጂኦግራፊ ወይም በመልክዓ ምድር ጥናት ሙያ የመጀመሪያ ዲግሪያቸውን ያገኙት አቶ ፈቃደ ሸዋቀና ወደ ዴንማርክ ሄደው በኮፐንሃገን ዩኒቨርሲቲ ሜዲካል ጂኦግራፊ ጥናት ሁለተኛ ዲግሪያቸውን ሰርተዋል። በአውሮፓ የዘመን አቆጣጠር ከ1983 ዓ ም እስከ 1993 ዓ ም በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉት አቶ ፈቃደ ሸዋቅና በ1994 ዓ ም መንግሥት በጅምላ ካባረራቸው 42 የዩኒቨርሲቲው መምህራን አንዱ ነበሩ። አቶ ፈቃደ ሸዋቀና ከባለቤታቸው ከወይዘሮ ውሃና ተካልኝ ያፈሯቸው የሁለት ወንዶችና የአንዲት ሴት ልጅ አባት እንዲሁም የሁለት የልጅ ልጆች አያት ነበሩ። የአቶ ፈቃደ አስከሬን የፊታችን ቅዳሜ ግንቦት 5 2009 ዓ ም ዩናይትድ ስቴትስ ሜሪላንድ አደልፋይ ከተማ ውስጥ በሚገኘው ጆርጅ ዋሽንግተን መካነ መቃብር ከቀኑ በስድስት ሰዓት እንደሚያርፍ ከቤተሰባቸው ያገኘነው መረጃ ጠቁሟል። አቶ ፈቃደ ሸዋቀና በተደጋጋሚ ጊዜያት በዚህ በአሜሪካ ድምፅ እየቀረቡ በትምህርታዊ ውይይቶችና ክርክሮች ላይ ሲካፈሉ ቆይተዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች የሚተላለፍላቸው እንዲሁም በናይል ሳት የሚደርስ የዛሬ ረቡዕ ግንቦት 2 2009 ዓ ም ምሽት ፕሮግራም ነው። በአውሮፓ ሕልውና ላይ ጎጂ ለውጥ ሊያመጣ ይችል የነበረ የሚል ስጋት በብዙዎች ዘንድ አሳድሮ የነበረው የፈረንሳይ ፕሬዚደንታዊ ምርጫ ውጤት በቀኝ አክራሪው ብሔረተኛ አክራሪዋ ብሔርተኛ እጩ ተወዳዳሪ ማሪን ሎፔን መሸነፍ ተወግዷል። ዋናው ትምህርት ከዚህ ላይ መቅሰም የምንችለው ምንድን ነው? የጥላቻና የዘረኝነት ሃይማኖትን መለያየትና ዘውጋዊነት ፖለቲካ እየደከመና እየወደቀ እንደሚሄድ ነው። በዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የህግና የፖለቲካ ሳይንስ ፕሮፌሰር አለማየሁ ገብረ ማርያም ናቸው። በዲሞክራሲ በተግባር ፕሮግራም ይቀርባሉ። ትናንት ያረፉት ፈቃደ ሸዋቀና ምን አይነት ሰው ነበሩ? በውይይት የሚያምን በልዩነቶች የሚያምን ነገር ግን በልዩነቶች የማያምን መንግስት ስላለን እንዲያቻችሉ አለመቻላቸው የቅርታ ሰዎች ያለሆኑ አለመቻላቸው ልዩነቶችን ሀገርን ህዝብ ሊጠቅም በሚችል መንገድ ቢሆን ባለመቻሉ በዛ ያርጉን ነበር። አቶ ፍቅሬ ሸዋቀና ይባላሉ፣ የአቶ ፈቃደ ወንድም። በዛሬው ኢትዮጵያን በአሜሪካ ፕሮግራም ከሌላው ከአቶ ፈቃደ ልጅ ጋር ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በዜናው ላይ እንደገለጥነው ነው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ዛሬ ረቡዕ በዋይት ሐውስ ተቀብለው አነጋግረዋል። ላቭሮቭ ቀደም ሲልም ከአሜሪካ ዋቻቸው ሬክስ ቲለርሰን ጋር በውጭ ጉዳይ መስሪያ ቤቱ ውስጥ ተገናኝተው ነበር። የሁለቱ የውጭ ጉዳይ ሚኒስትሮች ውይይት በአመዛኙ ያተኮረው በሶሪያና በዩክራይን ላይ ሲሆን ጉዳዮቹን በተመለከተ በሁለቱ ሀገሮች መካከል ያለው ልዩነቶች እንደጠብጠበቁ መሆናቸውም ተገልጧል። የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ዋሽንግተንን ሲጎበኙ ባለፉት ዓመታት ሶስት ይህ ባለፉት ዓመታት ሶስት ይህ የመጀመሪያ ጊዜያቸው ነው። ሁለቱ ሚኒስትሮች በመቀጠል አርክቲክ ካውንስል በሚባለው የአርክቲክ አካባቢ መንግስትና ህዝቦች ጉዳይ ላይ በሚመካከረው ህብረት መንግስታዊ ስብሰባ ላይ ጉባኤ ላይ ማለት ነው ለመገናኘት ለመገኘት ወደ አላስካ ይጓዛሉ። ሪፖርተሮቻችን ጄፍ ከስተር እና ሲንዲ ሳይን ያጠናቀሯቸውን ዘገባዎች ቆንጅታ ይዘዋለች። ሰርጌይ ላቭሮቭ ፕሬዚደንት ትራምፕ ባለፈው ጥር ወር አስተዳደሩን ከተረከቡ ወዲህ ተቀብለው ያነጋገሯቸው የመጀመሪያው የሩሲያ ከፍተኛ ዲፕሎማት ናቸው። ላቭሮቭ ከሚስተር ትራምፕ ጋር ለመገናኘት ዋይት ሀውስ ቤተ መንግስት የገቡት ለጋዜጠኞች ዝግ በሆነው መግቢያ በኩል ነው። ፕሬዚዳንት ትራምፕ ከንግግራቸው በኋላ በሰጡት ቃል በጣም ጥሩ ውይይት ነበር ያደረግ ነው ብለዋል። ላቭሮቭም በአብዛኛው የተወያዩት ስለ ሶሪያ የሲቪሎች ከጥቃት መጠበቂያ ክልል እንደነበረ ነው የተናገሩት። ሁለቱ ሀገሮች በክልሉ አስፈላጊነት ላይ የጋራ መግባባት አላቸው ብለዋል ላቭሮቭ። ሚኒስትሩ በዋሽንግተን የሩሲያ ኤምባሲ ባደረጉት ጋዜጣዊ ጉባኤ የሲቪሎች ቀጣናው መከለል ላሉት ሰብአዊ ችግሮች መፍትሄ ለማምጣት አስተዋጽኦ ያደርጋል ብለዋል። ዛሬ ቀደም ብሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰርጌይ ላቭሮቭን በውጭ ጉዳይ መስሪያ ቤት ተቀብለው በዝግ ስብሰባ አወያይተዋቸዋል። ከውይይታቸው ቀደም ብለው ከጋዜጠኞች ጋር ባደረጉት አጭር ቆይታ ሚኒስትሩን እንኳን ደህና መጡ ብለዋል። ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንኳን ደህና መጡ ላለሁ። ባለፈው እሳቸው ሞስኮ ላይ በበርካታ የተለያዩ ጉዳዮች ዙሪያ ባስተናገዱት ውይይት የጀመርነውን የሐሳብ ልውውጥ እንድንቀጥል ወደ ዋሽንግተን በመምጣታቸው አመሰግናቸዋለሁ። የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ ከሥራ ስለመባረራቸው አስተያየት እንዲሰጡ ጋዜጠኞች ጮክ ብለው ላቀረቡት ጥያቄ የሩሲያዊ የውጭ ጉዳይ ሚኒስትር ላቭሮቭ በዜናው የደነገጡ አስመስለው ተባረሩ እንዴ? እየቀለዳችሁ ነው? አይደለም እየቀለዳችሁ ነው? ብለው አልፈዋል። ቲለርሰንና ላቭሮቭ ባለፈው ወር ሞስኮ ላይ ተገናኝተው ተወያይተዋል። ወቅቱ የሶሪያ ኃይሎች በሀገሪቱ ሲቪሎች ላይ የኬሚካል መሳሪያ ጥቃት ማካሄዳቸውን ተከትሎ ዩናይትድ ስቴትስ የቦምብ ጥቃት በማድረሷ በሁለቱ ሀገሮች መካከል ውጥረቱ ያየለበት ጊዜ ነበር። የአትላንቲክ ካውንስል አባሉ አሌክሳንደር ሸርሽቦው ሶሪያን በተመለከተ ሁለታችንም የምንፈልገው ተመሳሳይ ነገር እንደሆነ ነው የምንናገረው። ያም የእርስ በርስ ጦርነቱ እንዲያበቃ በሁሉም የሶሪያ ሕዝብ ዘንድ ተቀባይነት ወዳለው አዲስ መንግሥት ሽግግር እንዲደረግ ነው። ነገር ግን ዝርዝር ጉዳዮች ላይ ሲገባ ነው በምንም ነገር ላይ መስማማት የሚያቅተን የሚመስለው። የአትላንቲክ ካውንስል አባሉ አሌክሳንደር ቬርሽቦ ናቸው። አንዱ አነታራኪ ጉዳይ የሶሪያ የወደፊት እጣ ፈንታ ፕሬዚደንቱን ባሻር አልአሳድን ይጨምር አይጨምር የሚለው ነው። ዩናይትድ ስቴትስን ጨምሮ የብዙዎች ሀገሮች አቋም አሳድ ከስልጣን መውረድ አለባቸው የሚል ነው። ሩሲያ ደግሞ ፕሬዚደንቱን ትደግፋለች። ሌላም አጨቃጫቂ ጉዳይ አለ። ሩሲያ፣ ኢራን እና ቱርክ ባለፈው ሳምንት ካዛክስታን ዋና ከተማ አስታና ላይ ስብሰባ አድርገው ሲያበቁ ሶሪያ ውስጥ ሲቪሉን ሕዝብ ከጥቃት መጠበቂያ ቀጣናዎች ለመከለል ተስማምተዋል። የውጭ ጉዳይ ሚኒስትር ቲለርሰን የእነዚህ ቀጠናዎች ጥቃት እንዳይደርስባቸው እንዴት ነው ማስከበር የሚቻለው ለሚለው ጥያቄ ማብራሪያ መፈለጋቸው አይቀርም። የአትላንቲክ ካውንስሉ አሌክሳንደር ቨርሽቦ ቲለርሰንና ላቭሮቭ በየጊዜው የተገናኙ መነጋገራቸው እጅጉን ወሳኝ እንደሚሆን ነው የሚያመለክቱት። ቲለርሰንና ላቭሮቭ ቢያንስ የሥራ ግንኙነት መስርተዋል። ቲለርሰን ከጥቂት ሳምንታት በፊት ወደ ሞስኩ በተጓዙበት ጊዜም ከፕሬዚደንት ፑቲን ጋር መገናኘታቸው በጣም ጠቃሚ ነው። በሌላ በኩል ዲሞክራቶች በህዳሩ ፕሬዝደንታዊ ምርጫ ሩሲያ ያደረገችውን ጣልቃ ገብነት ምርመራ እጅጉን ስጋት ላይ እንደጣላቸው ይናገራሉ። ቴለርሰን ለሩሲያዊ የውጭ ጉዳይ ሚኒስትር ይህንኑ እንዲያሳውቋቸው ነው የሚፈልጉት። ዲሞክራቶች በሀገራችን ላይ የተፈጸመ ጥቃት ነው። ሩሲያ የነጻ ምርጫ ስርዓታችንን ልታበላሽ ሞክራለች። የአሜሪካ ምርጫ ላይ ተጽዕኖ ሊያሳድሩ ነው የሞከሩት። ይህ በጣም ከባድ ነገር ነው። ስለዚህ በእርግጥ ምን ነበር ሲያደርጉ የነበረው ያን ማወቅ እንፈልጋለን። አገራችንን፣ የዲሞክራሲ ተቋማችንን ከጥቃት ለመጠበቅ እርምጃ መውሰድ እንፈልጋለን። ሩሲያ ላይ በዚህ ባህሪዋ የተነሳ ተጨማሪ ማዕቀቦች ሊጣሉባት ይገባል ብለን እናምናለን። ዲሞክራቱ ሴኔተር ቤን ካርደን ናቸው። ነገ ሐሙስ የውጭ ጉዳይ ሚኒስትሮች ሬክስ ቲለርሰን እና ሴርጌ ላቭሮቭ የአርክቲክ ክልል አካባቢ ሀገሮች አቻዎቻቸው ጋር ሆነው አላስካ ፌርባንክስ ከተማ ላይ በሚያካሂዱት ጉባኤ እንደገና ይገናኛሉ። ከአሜሪካ ድምፅ መጽሔትን ነው እያደመጣችው ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ቁጥራቸው የበዛ አፍሪካውያን ወደ አውሮፓ ለመሻገር ሊቢያ ጠረፍ ድረስ በመከራ ይጓዛሉ። በተወላከፉ ጀልባዎች ሜዲተራንያን ባሕርን ለማቋረጥ ሲሞክሩ የአውሮፓ ኅብረት ወይም መንግሥታዊ ያልሆኑ ድርጅቶች ደርሰው እስከሚያተርፏቸው ባሕሩ ላይ ሲንሳፈፉ ከቆዩ በኋላ በብዙ መከራ ጣልያን ይገባሉ ወይም ብዙዎቹን እዚያው ውሃው በልቷቸው ይቀራሉ። አሁን ግን ኢጣሊያ ከሰሐራ በስተደቡብ ካሉት የአፍሪካ ሀገሮች የፈለሱ አፍሪካውያን ባህሩ ዘንድ እንዳይደርሱ ለማድረግ እየሞከረች መሆኑ እየተሰማ ነው። ሪፖርተራችን ጄፍሪ ያንግ ያጠናቀረው ዘገባ አለ። አዳነች ፍስሐ እየታቀርበዋለች። ፍልሰተኞቹ ከኤርትራ፣ ከጊኒ፣ ከሴኔጋል፣ ከማሊ፣ ከናይጄሪያና ከሌሎች ከሰሐራ በመለስ ካሉት ሀገሮች ተነስተው ወደ ሊቢያው የሜዲትራኒያን ባህር ጠረፍ ይጓዛሉ። ከዚያ አሰቃቂ ሁኔታ ይገጥማቸዋል። በሰው ብዛት በተፋፈጉና አስተማማኝ ባልሆኑ ጀልባዎች እየተንሳፈፉ ባህር ውስጥ ከመስመጥ ሊያተርፏቸው የሚችሉ ወገኖችን ይጠባበቃሉ። በእድል በህይወት የተረፉት ደግሞ በአውሮፓ ሀገሮች አዲስ ኑሮ ለመምራት ይመኛሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው አምና አንድ መቶ ሰማኒያ ሺህ የሚሆኑ ብዙዎቹ ከሊቢያ የተነሱ ፍልሰተኞች ከመስመጥ ተርፈው ወደ ኢጣሊያ ተወስደዋል። ከባህሩ ያተረፏቸው ሶፊያ የሚል ስያሜ የተሰጠው የአውሮፓ ህብረት ስደተኞችን የማትረፍ ተልእኮና መንግስታዊ ያልሆኑ ድርጅቶች ናቸው። በያዝነው አመት ከጥር እስከ ሚያዝያ ወር ባለው ጊዜ ውስጥ 27 ሺህ ስደተኞች ገብተዋል። የአውሮፓ ህብረት ታዲያ በሊቢያ ያለው መንግስት በባህር ጠረፍ አካባቢ የጥበቃ ተግባሩን እንዲያጠናክር ባለፈው የካቲት ወር ከሁለት ሚሊዮን ዶላር በላይ ሰጥቶታል። አላማው ፍልሰተኞች ወደ ሜዲትራኒያን ባህር እንዳይደርሱ ለማገድ ነው። ይህን መሰረት በማድረግም የሊቢያ መንግስት አፍሪቃውያን ፍልሰተኞችን አፍሶ ወደ የመጡበት እስከሚባረሩበት ጊዜ ድረስ፣ ምናልባትም ከዛ የከፋ እጣ እስከሚገጥማቸው ጊዜ ድረስ በማጎሪያ ሰፈሮች ከቷቸዋል። ዋሽንግተን ፖስት ጋዜጣ ኢጣሊያ የወሰደችው እርምጃ ፍልሰተኞቹ በሀገሯ እንዳይገቡ የማድረግ ያህል ነው ብሎታል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት የሰሜን አፍሪካ ጉዳይ ቃል አቀባይ ዊሊያም ስፓንድለር የድርጅቱን አመለካከት አንጸባርቀዋል። አኳሪስ በተባለች የድንበር አልባ ሐኪሞች ቡድን መርከብ ላይ ሆነው በስካይፕ ገልጸዋል። የእንዲህ አይነት አያያዝ ችግሩ ለፍልሰተኞቹ አማራጭ የማያቀርብ መሆኑ ነው። እነዚህ ሰዎች ምን ማድረግ ይችላሉ? አንዳንዶቹ ወደ ሀገሮቻቸው ለመመለስ አይችሉም። ምክንያቱም ከባድ የሰብአዊ መብት ረገጣ፣ ሰቆቃ በአንዳንድ ሁኔታም ሞት ሊጠብቃቸው ይችላልና በሊቢያ መንግስት የታሰሩት ፍልሰተኞች አስከፊ ሁኔታ ሊገጥማቸው ይችላል። ከሊቢያ እስር ቤት አምልጠው በሜዲትራንያን ባህር ከሞት የተረፉ ስደተኞች ስለ ገጠማቸው ሥቃይ የተናገሩትን የድንበር አልባ ሐኪሞች ቡድን መሪ ማርክ ሌረር ገልጸዋል። አኳሪስ በተባለች የድንበር አልባ ሐኪሞች መርከብ ላይ ሆነው ነው በስካይፕ የተናገሩት። Stories that we often hear are that, um, beatings are something that take place regularly in order to... እዚህ በተደጋጋሚ የምንሰማው ነገር በየጊዜው ይደበደቡ እንደነበር ነው። ሰዎችን ዝም ለማሰኘት ሲሉ በጎማም ሆነ ከሌላ ቁስ በተሰሩ ቆመጦች ወይም በብረት ቧንቧዎች እንደሚደበድቧቸው ስደተኞቹ ነግረውናል። ማስረጃ የሚሆነውም አካላቸው ላይ የሚታየው ጠባሳ ነው። ሊቢያ ውስጥ በሕገ ወጥ አሸጋጋሪዎች እጅ የገቡት ፍልሰተኞች ደግሞ ለባርነት እንደሚሸጡ ብዙ ዘገባዎች ገልጸዋል። የድንበር አልባ ሐኪሞች ቡድን አባል የሆኑት ነርስ ኤሊዝቤት ራምለው የአንዲት ያመለጠች ሴት ታሪክን በስካይፕ ገልጸዋል። ለአንድ የሊቢያ ቤተሰብ የተሸጠች ሴት እንደነበረች አስታውሳለሁ። የቤት ስራ እንድትሰራላቸው ነበር የተሸጠችው። እሷን ለመግዛት ያወጡትን ገንዘብ ለመተካትም ካለ ክፍያ ነበር የሚያሰሯት። ሕገ ወጥ አሸጋጋሪዎች በበኩላቸው ያገቷቸው ሰዎች ወደ ቤተሰቦቻቸው ስልክ እየደወሉ ገንዘብ እንዲልኩ እንዲጠይቁ ያስገዷቸዋል። የዓለም አቀፍ የፍልሰት ድርጅት የሰሜን አፍሪካ ስራ አስኪያጅ ኦትማን ቤልቤሲ ፍልሰተኞቹ ከሊቢያ ወደ ሜዲትራኒያን ባህር እንዳይገቡ ስለ ተደረገው እገዳ ተናግረዋል። first you need to control the ground to be able to talk about controlling the borders. ድንበሮችን ስለ መቆጣጠር ከመናገር በፊት መሬቱን መቆጣጠር ያስፈልጋል። የሊቢያ የሜዲትሬኒየን ባህር ጠረፍ ከ1700 ኪሎ ሜትር በላይ ርዝመት አለው። ይህን መቆጣጠር ታዲያ ቀላል አይመስለኝም። በዚያም ላይ ከስድስት አጎራባች ሀገሮች ጋር ስለሚዋሰኑ ድንበሮች ነው እየተናገርን ያለ ነው። የዓለም አቀፍ የፍልሰት ድርጅት ባለስልጣኑ አያይዘውም ድንበሮችን በመቆጣጠር ፍልሰትን ማቆም እንደማይቻል በእርግጠኛነት ለመናገር እንችላለን። ሰዎች ምንጊዜም ቢሆን መንገድ ማግኘታቸው አይቀርም ብለዋል። ከሰሐራ በመለስ ካሉት የአፍሪቃ ሀገሮች ድርቅን፣ ረሃብንና ግጭትን እየሸሹ በአደገኛ ሁኔታ ወደ ሜዲትራኒያን ባህር በየቀኑ ማምራቱን ቀጥለዋል። ወደ መጨረሻው ትንታኔ እናልፋለን። የኡጋንዳው ፕሬዚዳንት የወሬ ሙሴቬኒን በፌስቡክ ሰድበዋል በሚል ባለፈው ወር ታስረው የነበሩት የዩኒቨርሲቲ ተመራማሪ ዛሬ በዋስ ተለቀቁ። ሪፖርተራችን ሀሊማ አቱማኔ ከካምፓላ ዘግባለች። ትዝታ ብላቸው ታቀርበዋለች። ስቴላ ኛንዚ ወደ ችሎት ሲገቡ እጅግ የተጎሳቆለ ገጽታ ይታይባቸው እንደነበረ ነው ሀሊማ አቱማኔ የዘገበችው። ወትሮ ንቁ ተገዳዳሪና ተናጋሪ የነበሩት ኛንዚ በሶስት ሴት የወይኒ ዘቦች ተደግፈው ነበር ዳኛ ፊት የቀረቡት። ዳኛው ጄምስ ኢረሜየ ውሳኔያቸውን ከማሰማታቸው በፊት እረፍት እንደተወጣ ኛንዚ ዝልፍልፍ ብለው ወደቁ። ለማንኛውም ሰው ከእረፍት ተጠራ። ዳኛውም ውሳኔያቸውን አሰሙ። በተሰጠኝ ስልጣን መሰረት ተጠርጣሪዋ በአስር ሚሊዮን ሺሊንግ ጓስ እንዲፈቱ ወስኛለሁ። ኛንዚ ለዛሬው የዋስ መብት መጠበቅ ከመድረሳቸው በፊት ለአራት ሳምንታት እስር ላይ ቆይተዋል። ኢንተርኔትን ያለ አግባብ በመጠቀምና ጎጂ ንግግሮችን በኢንተርኔት ማውጣት የሚል ነበር የተመሰረተባቸው ክስ። ኛንዚ ፕሬዝዳንት ዩዌሪ ሙሰቬኔን መንታ ቂጥ ሲሉ ፌስቡክ ላይ ጽፈውባቸዋል ተብሏል። ችሎት ፊት የቀረበ የክስ ጭብጥ በመሆኑ ነው፤ ቃሉን በግልጽ ለመጥራት የተገደ ነው። በእኛ በኩል ይቅርታ እንጠይቃለን። አድማጮች፣ ይህ ኢንተርኔት ላይ የወጣ ጽሁፍ ፕሬዝደንቱ ገቢያቸው አነስተኛ የሆነ ቤተሰቦች አባላት ለሆኑ ልጃገረዶች የወር አበባ ንጽህና መጠበቂያ አቅርቦቶችን ቀደም ሲል በነጻ ለማዳረስ ገብተውት የነበረውን ቃል እንዲጠብቁ ስቴላ ኛንዚ የከፈቱት ዘመቻ አካል ነው። በችሎቱ ፊት ስለ ኛንዚ የተሟገቱት የሰብአዊ መብቶች ጉዳዮች ጠበቃው ኒኮላስ ኦፖዮ ደንበኛቸው የደም ግፊትና የወባ ችግሮች እንዳሉባቸው ገልጸዋል። ፍርድ ቤቱ በመጨረሻም ቢሆን ስቴላን በዋስ በመልቀቁ ደስ ብሎናል። ባለሥልጣናቱ የፍርድ ቤቱን ትእዛዝ ጥሰው ዶክተር ስቴላን እንደገና እንደማያስሩ እንጸልያለን። አሁን ነጻ በመሆናቸው ለችሎት ስለሚሰጡት መልስም በተገቢ ሁኔታ መወያየት እንችላለን። ዳኛው ውሳኔያቸውን ከማሰማታቸው በፊት የተናገሩት የመንግሥቱ አቃቤ ሕግ ጆናታን ሟንጋኛ ለተከሳሿ የዋስትና መብት ቢጠበቅላቸው እንደማይቃወሙ ገልጸዋል። አሁን ተከሳሿ እንደታመመች ተነግሮናል። ክቡርነቶ፣ ይህቺ በዋስ የተለቀቀች ተከሳሽ ከአሁን በኋላ በኢንተርኔት የሰደበችውንም ሰው ሆነ የቤተሰቡን አባላት እንደገና እንዳትሰድብ እንዲያሳስቡልኝ ይጠይቃለሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል በኛንዚ ላይ የተመሰረተውን ክስ አስገራሚና ሀሳብን በመግለጽ ነጻነት ላይ የተጣለ ስድብ ነው ብሎታል። ክሱ ሙሉ በሙሉ እንዲሰረዝም ጠይቋል። አምነስቲ የኛንዚ ጉዳይ ለፊታችን ግንቦት 17 ተቀጥሯል። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ ወደ ሁለተኛው የዝግጅታችን ክፍለ ጊዜ ከመሸጋገራችን በፊት አንድ አሁን የደረሰን ዜናና መልእክቶቻችሁን እናሰማለን። ሶማሊያ ውስጥ የሚሰሩ የበጎ አድራጎት ሰብአዊ ድርጅቶች አሁን የረሃብ አደጋ አገሪቱ ላይ ባንዣበብበት ወቅት ወታደራዊ ጥቃት ይከፈትባታል መባሉ እንዳሳሰባቸው ተናገሩ። ሰብአዊ ድርጅቶቹ ይህን ስጋት ያሰሙት ሶማሊያን የተመለከተ ዓለም አቀፍ ጉባኤን ነገ ሎንዶን እንግሊዝ ውስጥ ሊከፈት በዝግጅት ላይ እንዳለ ነው። መንግስታዊ ያልሆኑ የሰብአዊ አቅርቦቶች ድርጅቶች ህብረት ዳይሬክተር አብዱርህማን ሸሪፍ ለአሜሪካ ድምፅ ራዲዮ የሶማልኛ ቋንቋ ሲናገሩ ረሃብ እያንዣበበ ወታደራዊ ዘመቻ መክፈት ጥሩ አይሆንም፣ ረሃብተኞች እርዳታ የሚሰጥበት ቦታ መድረስ አይችሉም፣ ተጨማሪ ህዝብ ይፈናቀላል ሲሉ አስጠንቅቀዋል። አድማጮች አሁን በቀጥታ ወደ እናንተ አስተያየት እናልፋለን። ቮይስ ኦፍ አሜሪካ፣ ዛሬ የተሰማሁት ዜናዎች በጣም ከገረመኝ ነገሮች የኒውዮርክና አካባቢ የሀገረ ስብከት ሊቀ ጳጳስ አቡነ ዘካሪያስ በምስራቅ ጎጃም የሀገረ ስብከት ጳጳስ በነበሩበት ጊዜ ቅጠል ለቅመው እንጨት ሰብሮ ለቤተ ክርስቲያን ብሎ የሰጠውን የህዝብ ገንዘብ በመዝረፍ በቀድሞ ሊቀመ ሊቀ ጳጳስ በነበሩት በአቡነ ጳውሎስ እርዳታ ወደዚህ ወደ ሰሜን አሜሪካን በመሸሽ ለስምንት ዓመት አያል በመቀመጥ ከተለያዩ አቤተ ክርስቲያን እርዳታ በመጠየቅ ገንዘብ በማሰባሰብ የወሰድኩትን እከፍላለሁ በማለት በተወካያቸው ዶክተር ናኝ ባይሁ ሙሴ ሐረጎዩንና አቶ ስናይ በኩል አንድ ነጥብ ስድስት ሚሊዮን ብር የተዘረፈውን ገንዘብ ለጎጃም ቤተ ክርስቲያን እንዲመለስ አድርገናል የሚል ሲሆን በመጀመሪያ ደረጃ የድሀ ገንዘብን መውሰድ ወንጀል መሆኑን አያውቁም ነበር። ሁለተኛ ለስምንት ዓመታት ያህል ሀገሩ ገብቶ የሲኖዶስ ስብሰባ ላይ ተካፍሎ የማያት የሲኖዶስ አባል ናቸው መባሉ ካለው ፍትሐ ነገሥት ሕግ ጋራ አይቃረንም? አንድ ጊዜ እንኳን ያልተገኘ የሲኖዶስ አባል የተወገዘ ነው ይባላል። አሁን ግን ያው አስፈጻሚ እነሱ ሕግን ቀያሪ እነሱ ስለሆኑ እስኪ ይህንን በሚመለከት ጉዳይ የሚመለከታችሁን ጠይቃችሁ ለሕዝብ ብታብራሩልን ደስ ይለናል። አመሰግናለሁ። ከሰሜን አሜሪካን ተስፋ አለን። አሁን ኢትዮጵያውያን በአሜሪካ የዛሬው ኢትዮጵያውያን በአሜሪካ አዲሱ አንተ እጅ ላይ ነው ያለው። እንደ ፕሮግራሙ ባለቤትነትህ እስቲ ለመንደርደሪያ ብታስተዋውቀን ምን እንዳያዝግ። መልካም እንደ ባለቤትነቴ ላስተዋውቅ እንጂ ሶሎሞን፣ አብረን በዜና ላይ የገለጥ ነው። አሳዛኙ ዜና ኢትዮጵያዊው አቶ ፈቃደ ሸዋቀና ማረፉ ነው። በዚያ ላይ የተጠናቀረ ዝግጅት ነው ያለኝ። ታናሽ ወንድሙንና የመጀመሪያ ልጁን አዋይቻለሁ። ፈቃደ እንደሚታውቀው፣ አንተም ታውቀዋለህ። በማህበረሰባችን ውስጥ ንቁ ተሳታፊ በፖለቲካው፣ በማህበራዊ የሰዎች መብት እንዲጠበቅ በተለይ ደግሞ ይበልጥ የሚታወቀው ደፋር አስተያየት ያመነበትን ከመናገር ወደ ኋላ ማይል አስታራቂ ሐሳብ በሀሳብ የሚለዩትን እንደ ጓደኛ እንደ ወንድም ማየት እንጂ ጥላቻ የሌለው ሰው ነበርና ይሄ ይሄ አለ። ምናልባት ከዚህ ቀደም ካወያየ ነው፣ ለአድማጭ የፈቃደ ድምፅ ምን አይነት ነው? ማን ነው ፈቃደ ለሚሉ ጥቂት እናሰማ። የምርጫውም ውጤት ተቃዋሚዎች ተከፋፍለውት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት። አቶ ማህሪ በጣም ያሳዝን ነው። ቢኮዝ ይሄ ዓለም ሁላችንም ሕሊና ያለን ሰዎች ነን፣ ይህን ታዝበናል። ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችን የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ እየሄዱ ያሉ ኃይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዴሞክራሲ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ይህ እንግዲህ ሰሎሞን አድማጭም ልብ ይላል። ፈቃደ ሸዋቀና ይሄ ነው አስተያየት ያለው ድምፁም ይሄን ይመስላል። ምን አይነት ሁሉን የሚያሳትፍና አስታራቂ ሀሳብ እንደሚያቀርብ ወደ ውይይቱ እንለፍ። ያወያየሁት ታናሽ ወንድሙን አቶ ፍቅሬ ሸዋቀናንና እንዲሁም ሄኖክ ሸዋቀና፣ ሄኖክ ፈቃደ ሸዋቀና ይቅርታ ሁለቱን አመሰግናለሁ። ወደ ውይይቱ ከማለፋችን በፊት ይህችንን እንስማ። ሄኖክ ፈቃደ፣ የአቶ ፈቃደን ልጅ ለማለት ነው። አዎ፣ ሄኖክ ፈቃደ ሸዋቀና ትበራል በዛ። አመሰግናለሁ ለብትረቤትቻችን አቶ ፈቃደ ወንድሜ ለቤተሰቡም ሆነ ለልጆቹ በጣም ግን አሳቢና ሁልጊዜ ታታሪና ለመርዳት የሚያስብ የሚያሰባስብን ነበረ። ስላጣናው በጣም በጣም በጣም ተጎድተናል፣ ታዝለናልም። በአካባቢያችንም ያሉት ሰዎች እንደዚሁ የእሱም ሁኔታ በደንብ የሚገነዘብና የሚረዱ ስለነበረ በአሁኑ ሰዓት ሐዘኑ ከባድ ቢሆንም እያጽናናን ይገኛሉ። በዚህም በአጋጣሚ ምስጋናችን እናቀርባለን። ሄኖክ ስንተኛ ልጅ ና ይቅርታ እኔ የመጀመሪያ ልጅ ነ እንዴት ነው ፈቃደ አባትህ እንደ ቤተሰብ፣ ቀደም ሲል የገለጥኩት እንደ በማህበረሰብ ውስጥ የነበረውን ነው እንዴት እንደሚታይ ማህበረሰቡ እንዴት እንደሚያዩ እዚያ አካባቢ ያለው። በቤትስ ምን አይነት አባት ነበር ፈቃደ ለአንተ? ለኔ በጣም ሪዝናብል ሰው እና በጣም ሁልጊዜ ደስተኛ መሆን የሚፈልግ መጥፎ ዜና ሼር ማድረግ የማይፈልግ ህመሙን እንኳን የሚደብቅ አይነት ሰው ነበረ እና ሁልጊዜ ደስታ ለመፍጠር ቤት ውስጥ የሚሞክር አይነት ሰው ነበረ ከራሱ ደስታ በላይ ቤተሰቡ ሞር አንዳንድ ሰው ግን በውጭ ያለውን አመለካከት ማለት በውጭ ስል አሁን በፖለቲካው ረገድ ያለውን አመለካከት ፈቃደ፣ እንደው ከቅርበት አንጻር ፈቃደ አንተ ብል እንደው ድፍረት አይሆንብኝም የብዙዎቻችን ቀራቢ ጓደኛ ነው እና ያለውን አመለካከት በድፍረት ይናገራል፣ ለሌላውም ሰው ለማሳወቅ ይጥራል። ወደ ቤት እስከ እናንተ ጋር በምታደረጉት ውይይት አንዳንድ ነገሮችን ማህበራዊ ረገድ ያለውን አስተሳሰብ በፖለቲካ ያለውን አመለካከት የመሰለ አብሮ የሚወያይበት ጊዜ አለ? አዎ፣ እንወያያለን። ብዙ ጊዜ እንከራከራለን። አንዳንዴ የማንግባባትበት ሀሳብ ይኖራል። እሱ ያለው አመለካከት ብዙ ጊዜ እንደ ወጣት ነው ሚያስበው። ምን ተራማጅ አይነት አመለካከት ነው ያለው። ለምሳሌ በጣም ኋላ ቀር የምንላቸው ከኛ ጀኔሬሽን በላይ ባሉ ሰዎች ብዙ ጊዜ ፕራክቲስ የሚደረጉ አንዳንድ ልምዶችን እሱ በድፍረት የማያምንበት እኛም እንኳን በዚህ እድሜያችን በጸጋ ተቀብለን የያዝናቸውን አመለካከቶች አንዳንዴ ያለ መቀበል ሁሉ አዝማሚያ የነበረው ሰው ነበር እና ብዙ ጊዜ እንወያያለን። ብዙ ኢሹዎች ላይ ብዙ ጉዳይ ላይ በልዩነት ደግሞ ያምናል። ተፈቃደ በጣም በዛ ያምናል። ብዙ ጊዜ ይለኝ ነበር፣ በኢትዮጵያውያኖች በጣም የማዝነው ሀምሳ አንድ ለአርባ ዘጠኝ መሸናነፍ አንችልም እሱ ነው የሚያሳዝነኝ፣ ይል ነበር ብዙ ጊዜ እና ልዩነትና ለመቀበል አቶ ፍቅሬስ የውጭውን እንደው አመለካከት የውጭ ስል ከማህበረሰቡ ውስጥ ሆኖ አብሮ የሚነጋገርበትን ነገር የቤት አምቶ ስትነጋገሩ ምን ያህል ነው የምትግባቡት? ምን ያህል ነው የምትለያዩት? በዛ ጊዜ ያለ ሁኔታ ምን ነበር? ሄኖክ በትክክል የገለጸው ይመስለኛል። ፈቃደ ለውይይት በጣም ክፍት ነበረ፣ ግልጽ ነበር። የሚያምንባቸው ነገሮች በተለይ በትክክል ከማስቀመጥ ወደኋላ ብሎ አያውቅም። እንዳልከው ስቡ ላይ እንደሚዳፈረ ሁሉ ከዚም ጋር በድፍረት የምንወያዩ ሰዎች ልዩነቱን ለመግለጽ በተለይ የሀሳብ ሰው ነው። በሀሳብ ሰዎች መከራከር፣ መወያየት መፋጠት አለባቸው የሚያምን ሰው ነው። ከዛ ውጤት ለማግኘት የሚጥር ሰው ነው። እንዳለው ሄኖክ ልዩነቶችንም አቻችለን መሄድ እንዳለብን በከፍተኛ ሁኔታ የሚያምን ሰው ነው። እንዳለው አርባ ዘጠኝ ለሀምሳ አንድ ነገሮችን ልንቀበል አለመቻላት ሁልጊዜ ያሳዘነ ሁልጊዜ ልዩነቶች የቅራኔ እና የመለያያ መሆን የለባቸው። ጠላትነት መፈጠር የለበትም። ምክንያቱም በትክክል ልዩነቶች ጠቃሚ እንደሆኑ ለእድገትም ሆነ ራሱ ለማሻሻል ልዩነቶች የግድ መሆን አለባቸው። ይህንን ደግሞ በእውነቱ በዚህ ጣቢያ በእኛ ጣቢያ እየቀረበ በሚሰጠው ሀሳብ በሚያደርጋቸው ውይይቶች እንኳን እኛ አድማጭም ብዙ አድማጭም ይገነዘባል ብዬ ይረዳለሁ እና የማይመቸውን የፖለቲካ አመለካከት እንኳን ያንን የሚያንጸባርቀውን ሰው ጠላት አይደለም። በሀሳብ ተለያየን በቃ ብሎ የሚል ሰው ነውና ያን ያህል ይሄዳል ፈቃደ። አቶ ፍቅሬ ስንተኛ ወንድም ታላቅ ነው? እሺ፣ እንደው ብዙ ሰው ፈቃደ ታሞ አጠገቡ ቆሞ ባለማስታመሙ ምንህን ነው አለማለቱ ለብዙ ሰው ጸጸት ሆኗል። ይህን ሰሞን ከሚደርሰን አንዳንድ አስተያየት እና ቶሎ ሆነ ተፋጠነ በዚህ ረገድ ሰዎች የምታገኙት አስተያየት አለ ሄኖክ። እስቴ ትንሽ እንግዲህ ያው የነበረበት ሁኔታ ትንሽ ደክሞት ስለነበረ ብዙም ከሰው ጋር መነጋገሩን ጎብኚ መኖሩን ያው እሱ ደግሞ በጣም ብዙ ሰው ስለሚያውቀው ከጤንነቱ አንጻር እሱን ከመጠበቅ አንጻር እኛም አልፈቀድንም ነበር እሱም እንደዛው ነበረ የሚያስበው እና እናዝናለን። ብዙ ሰው እንደዛ እንደሚያስብ አውቃለሁኝ አጠገቡ ለመሆን እንደሚፈልግ ያው ከፍቅር ነው በጣም ነው የምናመሰግነው። እኔ በጣም ነው ደስ የሚለኝ እንደዚህ አይነት የሚያጽናና ነገር ነው አሁን ነገር እና ለዛ ነበረ ትንሽ እኛ በጣም የቅርብ ቤተሰቦቹ ብቻ ነበር አጠገቡ ነበር ነው ወላጅ እናት ወይዘሮ ሀና ምን ያህል ተጽናንታለች? ይቅርታ ምንም አትል ምንም አትል የበረታች አቶ ፍቅሬስ እንዴት ነው? ሰው ብዙ አልጠየቀውም። የብዙ ሰው ጸጸት ሆኗል። ድንገተኛ ሞት ነው የፈቃደ እና ነው በዚህ ረገድ የምታገኛቸው ሰዎች የሚሏችሁ አለ። በትክክል አብዛኞችም ወቀሳም ጭምር ነበረ። ተነግሩብን የነበረው ሳት ነግሩ ከፍቅር እሱን ከመርዳት እሱን ከማጽናናት ጭምር እና የሰውነት ማጽናናት ጭምር በማሰብ ስለነበረ በጣም እናመሰግናለን ነገር ግን በወቅቱ የነበረበት ሁኔታ ድካም ላይ ስለነበረ ሰው ለማስተናገድ ለማስተናገድ በጣም እንደምንቸገር ገባ ስለነበረ ከሚያውቀው ሰው ብዛት አንጻር እኛም ያንን አልፈቀድንም ነበር እና ያንን በማድረጋችን እናዝናለን፣ ግን ምንም አማራጭ ስላልነበረን ነው እና ወዳጆቹም ሆኑ ዘመዶቹ በዚህ ሁኔታ ቅር እንዳይላቸው ይቅርታ እንጠይቃለን። መልካም ነው። እንደው በመጨረሻ አቶ ፍቅሬም ሆኑ ሄኖክ ምትመልሱልኝ፣ አቶ ፈቃደ ምን ጸጸት ነበረው? እንደው ለምሳሌ አሁን ከዩኒቨርሲቲ ብዙ ሰዎች ያላግባብ በሚሉት ሁኔታ ከተባረሩት አርባ ሁለት መምህራን አንዱ ነው። ከዚያን ጊዜ ጀምሮ አገሩ የመሄድ እድል የለውም። ኢትዮጵያን ደግሞ እንደሚወድ በብዙ ውይይቶች እንረዳለን እና በዛ ረገድ እንደው የሚያሰማው ጸጸት አለው በእውነቱ እኔ እንደዛ ነው ሰፈት ከሱ ነገር ግን እጅግ በጣም የሚያዝ ነው ግን ተፈጠረው ሁኔታና በአድራጊዎቹ እጅግ በጣም ያዝ ነበረ። ቅድም እንዳልነስ እሱ በውይይት የሚያምን በልዩነቶች የሚያምን ነገር ግን በልዩነቶች የማያምን መንግስት ችላለን እንዳቻቸው ላለመቻላቸው የቅርታ ሰዎች ያ ሊሆኑ ያለመቻላቸው ወይም ደግሞ ልዩነቶችን በትክክለኛው መንገድ ሊሆን በሚችል መንገድ ሀገር፣ ህዝብ ሊጠቅ በሚችል ሊሆን ባለመቻሉ በዛ ያዝን ነበር። ነገር ግን መሰረት የሚባል ግን ሌላው በጣም የሚገርመው የነበረው እሱ ያስተምርበት የነበረው ዲፓርትመንት ውስጥ በሙያው እሱ ብቻ እንደነበረ አውቃለሁ። በሜዲካል ጂኦግራፊ በሚባለው በሜዲካል ጂኦግራፊ እሱ ብቻ እንደነበረ አውቃለሁ። እና ያ ዲፓርትመንት እኔ እንጃ ሙሉ ለሙሉ እሱን ሲያባርሩ እንደሚዘጋ ወይም ዲፓርትመንት የትምህርት ዘርፍ ሙሉ ለሙሉ እንደተዘጋ ነው የሚገምተው። እና በዛ ያዝን ነበረ እና ኢትዮጵያ የተማሩ ሴቶቿን እያንባረረች እና አገሪቷን በዚህ በኩል ደካማ ማድረግ ተገቢ እንዳልሆንና ሊያሳፍራቸውም እንደሚገባ ይል እንደነበር አስታውሳለሁ። የአቶ ፈቃደ የቀብር ስነስርዓት የፊታችን ቅዳሜ እንደሚከናወን በዜና ገልጠናል። ምናልባት እዛ ላይ እርማት አላችሁ ወይም ደግማችሁ የምትነግሩት ለአድማጭ ለቅሶ የሚደረስበት ከዛሬ ጀምሮ ወይም ከነገ ጀምሮ ቀብሩ ሁኔታ የተመለከተ በዛ ብናጠቃልል አቶ ፍቅሬ ከበሰነ ስርዓቱ ቀደም ሲል እንደተናገርከው የቤታችን ቅዳሜ በስድስት ሰዓት ጆርጅ ዋሽንግተን ሴሜንትሪ የሚካሄደው። በተረፈ ወዳጅ መድና የሚሆን ሰው ከሐሙስ ጀምሮ በቤታችን አቅራቢያ ተዘጋጀ አዳራሽ ስላለ እዛ እየመጡ መድረስ ይችላሉ። እግዚአብሔር ይስጥልን። እግዚአብሔር ያጥናችሁ። ወድጋሜ እኛም እግዚአብሔር ይስጥልን ሞትንኳንጨ I'll <speaking in foreign> be <language> በነገራችን ላይ ድጋሜ ለማስታወቅ የፈቃደ ቤተሰብ በሐዘን ጊዜ እስከ ቅዳሜ የሚቀመጡት 11390 ቼሪ ሂል ሮድ በሚባለው ቤልትስቪል ሜሪላንድ ውስጥ ነው። 11390 ቼሪ ሂል ሮድ ላይ በሚገኘው ሜሪላንድ ፋርምስ ኮንዶሚኒየም ውስጥ ነው። ዛም ድረስ ይቻላል። እንግዲህ በእኛም በኩል ለዘመዶዳች ሁሉ መጽናናት እንመኛለን። የመቃብር ቀብር ስነ ስርዓትም ቅዳሜ ጆርጅ ዋሽንግተን መካና መቃብር ይሆናል ተብሏል። አደልፋይ 9500 ሪክስ ሮድ ላይ ነው ያለው። አሁን ዲሞክራሲ በተግባር በአውሮፓ ኅብረት ህልውና ላይ ጎጂ ለውጥ ሊያመጣ ይችል ነበር የሚል ስጋት በብዙዎች ዘንድ አሳድሮ የነበረው የፈረንሳይ ፕሬዚደንታዊ ምርጫ ተጠናቀቀ። በውጤቱ ቀኝ አክራሪዋ ብሔረተኛ እጩ ተወዳዳሪ ማሪን ሎፔን ተሸነፉ። ሎፔን ፈረንሳይን ከአውሮፓ ኅብረት አባልነቷ የማስወጣት ፍላጎት ያላቸው ሲሆኑ በስደተኞችና በፍልሰተኞች ላይም ጥሩ አመለካከት የላቸውም። በምርጫው ያሸነፉት ኢማኑኤል ማክሮን ከናፖሊዮን ቦናፓርት ወዲህ ለፈረንሳይ በዕድሜያቸው እጅግ ወጣት የሆነ ፕሬዚዳንት ሲገጥማት የመጀመሪያው ናቸው። ፈረንሳይን አንድ ለማድረግ በአውሮፓ ህብረት አባልነታቸው ለመቀጠልና በዩሮ መገበያየታቸውንም ለመቀጠል ቃል ገብተዋል። የቀኝ አክራሪ ብሔረተኛ ፓርቲዎች ፈረንሳይን ጨምሮ በተለያዩ የዓለም ሀገሮች በተካሄዱ ምርጫዎች ሽንፈት እየገጠማቸው ነው ሰሞኑን ሁኔታው በአጠቃላይ ለዓለም በተለይ ደግሞ ለአፍሪካ ምን አንድምታ ይኖረው ይሆን? የምሽቱ ዴሞክራሲ በተግባር ባጭሩ ይመለከተዋል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። በያዝነው የአውሮፓውያኑ ዓመት 2017 በዓለም ከ30 በላይ ሀገሮች ምርጫዎችን ያካሄዳሉ። ባሳለፍነው ሳምንት እሁድ እንደ አሜሪካው ፕሬዝደንታዊ ምርጫ ከፍተኛ ትኩረት አግኝቶ የተጠናቀቀው የፈረንሳዩ ምርጫ አንደኛው ነው። እዚህ ላይ ግን የፈረንሳዩን ፕሬዝደንታዊ ምርጫ ከተደረጉት ሁሉ ልዩ የሚያደርገው ነገር አለ። በመግቢያው እንደተጠቀሰው የዘንድሮውን የፈረንሳይ ፕሬዝደንታዊ ምርጫ ለየት አድርጎ የዓለምን ትኩረት እንዲስብ ያደረገው የቀኝ አክራሪ ፓርቲ ብሔርተኛዋ ማሪን ለፔን ከተመረጡ ፈረንሳይን ከአውሮፓ ኅብረት አባልነቷ ያስወጡና በኅብረቱ ላይ የመፈራረስ አደጋ ሊጋርጡ ይችላሉ መባሉ ነው። በዚህ ላይ ለስደተኞች ጥሩ አመለካከት የሌላቸው መሆናቸው ሌላው አደጋ ነበር። ሆኖም የ39 ዓመቱ ወጣትና ለዘብተኛው መሃል ዘመም ኢማኑኤል ማክሮን አሸነፉና ስጋቶች ሊወገዱ ቻሉ። የቀድሞው የኢኮኖሚ ሚኒስትር ማክሮን ግራም ሆነ ቀኝ ዘመም ያልሆነውን አም ማርሼ ፓርቲ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም አቋቁመው ለፕሬዝደንትነት ለመወዳደር ወሰኑ። ማክሮን ከለፔን በተጻራሪ ፈረንሳይ ከአውሮፓ ኅብረት ጋር ያላትን ግንኙነት ለማጠናከር ፍላጎት አላቸው። ከዚህ ቀደም በምርጫ ተወዳድረው ባያውቁም በአጭር ጊዜ ውስጥ ፖለቲካዊ ብቃትንም አስመዝግበዋል። በምርጫው ስለተሸነፉት ለፔን ዕቅዶች ባጭሩ ለመግለጽ ፈረንሳይን ከአውሮፓ ኅብረት ለመነጠልና በዩሮ መገበያየትን ለማስቆም ሕዝበ ውሳኔ ማካሄድ አክራሪ የሚባሉ መስኪዶችን መዝጋት፣ ሕገወጥ የሚባሉ ስደተኞችን ሙሉ በሙሉ ከሀገሪቱ ማስወጣት፣ ወደ ሀገሪቱ በሚገቡ ሸቀጦች ላይ የሰላሳ አምስት በመቶ ታክስ መጣል የሚሉት ጥቂቶቹ ናቸው። በተለይ ግን እንግሊዝ ከአውሮፓ ኅብረት ለመውጣት ሕዝበ ውሳኔ ካደረገች በኋላ የለፔን አቋም ሌላ መዘዝ ሊያስከትል ይችላል ተብሎ ተፈርቶ ነበር። ምክንያቱም የእርሳቸው መመረጥ ፈረንሳይ ከህብረቱ እንድትወጣ ጫና መፍጠር ብቻ ሳይሆን ህብረቱ ለአንዴና ለመጨረሻ ጊዜ እንዲበታተል ሊያደርግም ይችላልና ነው። ይህ ደግሞ መገበያያ ገንዘባቸውን በዩሮ ላደረጉት፣ ነጻ የንግድ ቀጣና ለመሰረቱት፣ ተዘዋውሮ የመሥራት መብትን ላጎናጸፉት አባል ሀገሮች ሌላ ከባድ ፈተና ነበር የሚሆነው። ሳይደግስ አይጣላም እንዲሉ መሃል ዘመሙ ኢማኑኤል ማክሮን የፈረንሳይን ፕሬዝደንታዊ ምርጫ በከፍተኛ የድምፅ ብልጫ አሸንፈው ድል ተቀዳጁ። 65 ነጥብ አንድ ከመቶ በማግኘት ተቀናቃኛቸው ብሔርተኛዋ ቀኝ አክራሪ ማሪን ሌፔን ዝቅተኛውን 34 ነጥብ 9 ከመቶ ብቻ ድምፅ ነው ያገኙት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሁለት ሳምንታት በፊት ሲናገሩ የሽብር ጥቃቶች በፈረንሳዩ ምርጫ ለፔን እንዲያሸንፉ ይረዳሉ ሲሉ ተንብየው ነበር። ፈረንሳዮች ግን ዛሬ ያን ፍርሃት አስወግደው በከፍተኛ ድምፅ ውድቅ አድርገዋል። ለመሆኑ በፈረንሳዩ ምርጫ የወግ አጥባቂው ቀኝ ዘመን ፓርቲ እንዴት ሊሸነፍ ቻለ? በእንግሊዝ ከአውሮፓ ሕብረት ለመውጣት ከተካሄደው ሬፈረንደምና በአሜሪካ ከዶናልድ ትራምፕ ድል በኋላ ለማለት ነው። ብዙዎች በፈረንሳይም ይደገማል የሚል እምነት ነበራቸው። ሆኖም ቀኝ አክራሪው ባፍጢሙ ተደፋ። ምንድን ነው ምክንያቱ ለዚህ በፈረንሳይ የቀኝም የግራም ዝመም ያልሆነ በመሃል ላይ የሚገኝ ፓርቲ ማሸነፍ የፖለቲካ ሳይንስ ምሁርና የሕግ ጠበቃ ትንታኔ እንዲሰጡበት ጋብዣለሁ። ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንግዳይ በካሊፎርኒያ ስቴት ዩኒቨርስቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህር ናቸው። አመሰግናለሁ ፕሮፌሰር አለማየሁ ለዘወትር ትብብሮ። እኔም አመሰግናለሁ የአሜሪካን ድምፅ ረጋበዛችን ፈረንሳይ እንደሚያውቁት ሁሉ ከቅርብ ዓመታት ወዲህ በበርካታ የሙስሊም አሸባሪዎች ጥቃት ተመታለች። ጥቃቶቹን ተከትሎም ጸረ ፍልሰተኞች ስሜት ተፈጥሯል፣ የሥራ አጥ ዜጎች ቁጥርም አድጓል። እነዚህ ሁሉ ችግሮች ደግሞ ለቀኝ ዘመም ዕጩዎች መመረጥ አመቺ ሁኔታዎችን ይፈጥራሉ። ታዲያ ለምን በፈረንሳይ ሽንፈት ገጠማቸው ይላሉ? እንግዲህ ይሄ ከብዙ ነገር የተገናኘ ነው። አንደኛ ማሪን ለፔን የተባለችው የናሽናል ፍራንት ተመራጭ የጀመረችው የምርጫ ዘመቻ በጥላቻ በዘረኝነት ዘውጋዊነት፣ ሃይማኖታዊነት ወይም ሃይማኖትን በመለየት የተመሰረተ ፖለቲካ ነበረ። ስለዚህ ይሄ ቀኝ አክራሪ የሚባሉት አሜሪካም እንደምናውቀው በትራምፕ ላይ የተገነዘብነው ነገር ነው። በሌላም ቦታ እንደዚህ አይነት እንቅስቃሴዎች እየዘረጉ ነው ያለው። ስለዚህ የምርጫው ዳኝነት ብዬ የምገምተው ምንድን ነው የዚህን አይነት የጥላቻ የዘረኝነት፣ ዘውጋዊነት የመሳሰሉትን ነገሮች የፈረንሳይም ህዝብ አክትፍ ብሎ እንደታውቅፋው እና በሌላውን ቦታ ደግሞ ለምሳሌ በአውስትሪያም እንደዚሁ ተጥለዋል። በሆላንድም አሁን ደግሞ በጀርመኒም እንደዚህ አይነት ድል እንደሚገጥማቸው እምነታ ነኝ። ስለዚህ ዋናው ትምህርት ከዚህ ላይ መቅሰም የምንችለው ምንድን ነው? የጥላቻና የዘረኝነት ሃይማኖትን መለያየትና ዘውጋዊነት ፖለቲካ እየደከመና እየወደቀ እንደሚሄድ ነው። የሚጠረጠረውን የሩሲያ በየምርጫው ጣልቃ ገብነትስ እንዴት ነው ፕሮፌሰር አለማየሁ የሚያዩት? ፕሬዚደንት ቭላዲሚር ፑቲን ለምንድን ነው በየሀገሩ ብሔርተኛ ቀኝ አክራሪዎች እንዲመረጡ ለማድረግ የሚሞክሩበት ምክንያት? እንግዲህ ይሄም በአሜሪካ ውስጥም አሁን እየተመረመረ ያለ ነገር ነው። አንደኛው ምናልባት ፑቲን ዲሞክራሲያዊ የሆኑትን የዌስት የሆኑትን ሀገሮች ስልጣናቸውንም ሆነ ህብረተሰቡን መዋቅር ለማናጋት ፍላጎት አላቸው። ምክንያቱም ራሳቸው ሀገራቸው በሙስና የታጠረችና በኢኮኖሚ በጣም የተራከመች ስለሆነ የሩሲያን የበላይነት ወይም ዓለም ውስጥ በላይነቷን ለማሳየት እና ለማጠናከር የሚደረግ ነገር ነው። ይሄኛውም ሳይበር ወርፌር የሚባለው በድረ ገጾች ላይ በኢሜይል የመሳሰሉት ነገሮች ላይ ዘመቻ በማካሄድ ተወዳዳሪዎችን ጥራቸውን በመግለጽ እና ከህዝብ ጋር ጥላቻ እንዲኖራቸው ለማድረግ ነው። ስለዚህ አዲስ የሆነ የጦር ስልት ነው። የፑቲን አጀማመር እንደ ድሮ በኑክሊየር ቦምብ በምናምን ሳይሆን አሁን በሳይበር ወርፌር እየተጠቀሙ በተለይ በዌስት ያሉትን ለማዳከምና በራሳቸው ደግሞ ቁጥጥር ለማድረግ ነው። አሁንም በአሜሪካ ኮንግረስ ውስጥ ይሄ ነገር እየተጣራ ነው ያለው ምን ያህል ሰርገው ገብተው ይህንን ለማድረግ እንደሚሞክሩ ምናለው በቅርብ ጊዜ የተጋለጠ ይሆናል። የእነዚህ የቀኝ አክራሪ ፓርቲ ብሔርተኞች በምርጫው መሸነፍስ ለዓለም በተለይም ለአፍሪካ ምን ይጠቅማል? እኔ እንደሚታየኝ የቀኝ አክራሪዎች ዋናው መሰረታዊ ሀሳባቸው ምንድን ነው? ህዝብን ከህዝብ ማጣላት፣ ጥላቻ እንዲሰፍን ማድረግ፣ ዘረኝነትን ማስፋፋት፣ ዘውጋዊነትን ማነሳሳት እና ህዝብ ከህዝብ ጋር እንዲባላና እራሳቸውን በስልጣን ላይ አድርገው ለመቀመጥና ለመግዛት ነው የሚፈልጉት። አሁን ለምሳሌ ለፔን የምታወራው ነገር ምንድን ነበረ? አንደኛ በእስላም ሃይማኖት ያሉትን ሰዎች ወይም ፈረንሳዮች ከሀገር ውስጥም ቢሆን ያሉትንም ደግሞ ዲኢስላማይዜሽን ይባላል። ፈረንሳይ ወደ እስላምነት ስለ እስላም ስላም ሃይማኖት የሚከተሉትን ለማጥፋት የተዘጋጀች ሰው ነበረች። በሌላም ነገር ደግሞ የውጭ ሰው የሚመጣውን ስደተኛ ለመቀነስ የመሳሰሉትን እንደዚህ ነገሮች ነው የምታደርገው። ስለዚህ ያው ደግሞ ሌላው በጣም አስቸጋሪ የሆነ እዛ ለምሳሌ መብታይ ካልቸራል ይባላል። ተቻችሎ ህዝቡ በቋንቋም ሆነ በባህሉ በማናቸውም ነገር ተቻችሎ እንዲኖር እና የበለጠን መስማማት ነገር እንዲኖር አትፈልግም። የምትፈልገው ህዝቡን በእነዚህ ነገሮች ከፋፍሎ እያባሉና እያጣሉ ስልጣናቸውን ወደፊት ለመግፋት ነው። የእኛውንም በራሳቸው ወይም ናሽናል ፍሮንት የተባለው እኛ ነጭ የሆን ፈረንሳዮች ከሁሉም እንበልጣለን እና የመግዛትም የማስተዳደርም ለእኛ ብቻ ነው የሚገባን የሚል አስተያየት የሚያራምዱ ናቸው። ስለዚህ ትምህርቱ ይሄ ነው። የዚህ አይነት አስተሳሰብ የወደቀና ተቀባይነት በዓለም ላይ እንደሌለው ወደፊትም ደግሞ በሌላውም አሁን በሚቀጥለውም በጀርመኒ የሚታያል ብዬ እገምታለሁ። የማይደገፍ አይነት አስተሳሰብ እንደሆነ ውድቅ የሆነ ሀሳብ መሆኑን የእነሱ መሸነፍ እዚህ ላይ ይገልጻል ብዬ ነው የገምተው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር በሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ቀላንትም ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ስለ ናት ምትሬ፣ እሷ ናት ክብሬ፣ እኔ ሳገሬ ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ለሙዚቃ አፍቃሪያን ያበረከተው ቴዎድሮስ ካሳሁን ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከአምስት ዓመት ቆይታ በኋላ ይዞት የመጣው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ ቁንጮነት ተቀምጧል። በኢንተርኔት አልበሞችን በሚሸጡ ዌብሳይቶችም በከፍተኛ ቁጥር ከተገዙት ተርታ ተመድቧል። የዩቱብ ይፋ ገጹ ላይ የጫነው ነጠላ ዜማው ተመልካች ብቻ ሦስት ሚሊዮን ተሻግሯል። ቴዲ አፍሮ ከጽዮን ግርማ ለቀረቡለት ጥያቄዎች ሰፋ ያሉ ምላሾችን ሰጥቷል። ከምንም በላይ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደ እድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር ሰው ምላሽ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው እዚህ ላይ የሚታየው። አንድም ሰው ለሀገሩ ያለው ፍቅር ሀገራችን ላይ ኢትዮጵያዊነት ያለው ፍቅር አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው። ይህን ስሜት የፈጠረው የሀገር ሕልውና የራስ ሕልውና ነው፣ የጋራ ሕልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የሕልውናችን መሰረት። ሙሉውን ቃለምልልስ ዌብሳይታችን ላይ ታገኙታላችሁ እንዲሁም የፊታችን እሁድ ምሽት ዝግጅታችን ላይ ይቀርባል። ክቡራት እና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች፣ ሰከንዶች ናቸው የሚቀሩት። ዛሬ ልክ የዛሬ 23 ዓመት ግንቦት 1986 ዓ ም ከ27 ዓመታት ወህኒ በቅርቡ የወጡት ኔልሰን ማንዴላ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዚደንት ሆኑ። አፓርታይድም ወድቆስ ከወዲያኛው ተቀበረ። ብሬንዳ ፋሲ ብሉንዴላ እያለች የምትጫወተው ነበር። ማንዴላ የደነሱበት ዘፈን ነው በነገራችን ላይ እንግዲህ ዝግጅታችን ተጠናቀቀኛም። በዚሁ እንሰና በታ መልካም አድማጮቻችን አብራችሁ ስለቆያችሁ እናመሰግናለን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል በእኛ በኩል ሰላም በደህና ደሩ